ወይዘሮ ቆንጂት ብርሃን፣ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ መሪ፣ ኢትዮጵያ ውስጥ በተከሰተው ለውጥ ሳቢያ ኢህአፓ ከስደት ፖለቲካ ወደ አገር ቤት የፖለቲካ መድረክ አደባባይ ወጥቷል። ባለፉት ሁለት ዓመት ተኩል ጊዜያት ድርጅቶ ምን አንኳር ፖለቲካዊ እንቅስቃሴዎችን አካሂዷል? አመሰግናለሁ። ኢህአፓ ኢትዮጵያ ውስጥ ከገባ እንደገና ራሱን በማደራጀት ነው ብዙውን ጊዜ የወሰደው የመጀመሪያው አመት በተለይ ራስን እንደገና በማደራጀት አባላትን በማሰባሰብ አዲስ ትውልድን በማካተት ሂደት ውስጥ ነው የቆየ ነው። ለኢሀፓ በእርግጥ ሁለቱም ነገር ነበረ። ችግሩም ነበረ፣ በአንፃሩ ደግሞ በጣም መልካም የሆነም አጋጣሚ ነበረ። ችግሮች ያጋጠሙበት ምክንያት በኢሀፓ ላይ የኢሀፓ ብቻ ሳይሆን የኢትዮጵያ ሕዝብ ጠላቶች ሁሉ ብዙ ጊዜ የተረባረቡበት ስለነበረ የማጠልሸት ስራ ተሰርቶበት ስለነበረ ባልዋለበት አቁመውት ስለነበረ በተለይም በወጣቱ ውስጥ የተፈጠረው ስሜት አስቸጋሪ ነበረ። የሀፓን እንደ ክፉ ድርጅት እንደ ነፍሰ በላ ድርጅት የመቁጠር እሳቤዎች ስለነበሩ ይሄንን ነገር ማስተካከል በጣም በጣም አዳጋች ነበረ። ዛሬም ድረስ ችግሩ ሙሉ ለሙሉ ተቀርፏል ማለት አይቻልም። በአንጻሩ ደግሞ ኢህአፓ ኢትዮጵያ ውስጥ ባለበት ሰዓት ድሮ ማለት ነው። በአብዮቱ ጊዜ የመጀመሪያው ፈርቀዳጅ የፖለቲካ ፓርቲ እንደመሆኑ በርካቶችን ያሰለፈ እና በአጭር ጊዜ ሀገር አቀፍ የሆነ መዋቅር ዘርግቶ የኢትዮጵያን ሕዝብ ያሳተፈ ፓርቲ እንደመሆኑ በዛን ጊዜ የነበሩ እውነተኛ ታሪኩን የሚያውቁ ሰዎች፣ እንዲሁም አባላቱ ኢህአፓ በመግባቱ የተደሰቱበት እና በጣም ከፍተኛ ስሜት ውስጥ የገቡበት ሁኔታም ነበረ። ከዚሁ ጋር ተያይዞ ደግሞ በደርግም ጊዜ ይሁን ከዛ ወዲህ ባለው ኢህአዴግ ህወሀት ጊዜ በተፈጠረው ሁኔታ በኢትዮጵያ ውስጥ ፖለቲካ አሸማቃቂ፣ ፖለቲካ አስፈሪ፣ ፖለቲካ ወደ መጥፎ ነገር የሚወስድ ጉዳይ በመሆኑ የተከሰተው ትራውማ የተከሰተው ስነልቡናዊ ጫና እነዚህ የወደዱትም የሀፓን የሚፈልጉትም ለኢትዮጵያ ጠቃሚ ፓርቲ መሆኑን የሚያውቁትም ሰዎች እንኳን ባቸው ፈታ ብሎ በድፍረት ሊቀርቡ ያልቻሉበትም ሁኔታ ነበር። ስለዚህ የሀፓ ከገባ ወዲህ ያስተናገዳቸው በርካታ ሁኔታዎች ይህን ይመስላሉ። ይህም ሆኖ ግን ይህን ሁሉ አልፎ በኢትዮጵያ ውስጥ በመጣው ለውጥ ማለትም በኢትዮጵያ ውስጥ ገብቶ ከስደት በህጋዊነት ለመንቀሳቀስ ባጋጠመው እድል ውስጥ ለመሳተፍ ብዙ ስራዎችን ሰርቷል። የኢትዮጵያ ፖለቲካ ፓርቲዎች እና ምርጫ ህግ በወጣበት ጊዜ የተለወጡ ለውጦችን ሁሉ አብሮ ተሳትፏል። ከፍተኛ ቁጥር የመስራች አባላት ፊርማ እንዲቀርብ አዲሱ ህግ በማዘዙም ያንን ከፍተኛ ቁጥር በማሟላት ለምርጫ ቦርድ በመቅረብ ለመመዝገብ ከቻሉት ፓርቲዎች ከጥቂቶች ውስጥ አንዱ ሆኖ ጠቅላላ ጉባኤውን የዛሬ ዓመት አካባቢ ታህሳስ መጀመሪያ ላይ አካሂዶ በምርጫ ቦርድ ጠቅላላ ጉባኤውም ተቀባይነት አግኝቶ ፈቃድ ለማግኘት ሰርቲፊኬት ለማግኘት እየጠበቀ ባለበት የሀገሪቱ ሁኔታ በብዙ አቅጣጫ በመቀያየሩ የተነሳ ረጅም ጊዜ ወስዷል ይህንን ሰርቲፊኬት ለማግኘት። ያም ሆኖ ግን ከምርጫ ቦርድ በተገኘው ጊዜያዊ ፈቃድ በአምስት ክልሎች ውስጥ አዲስ አበባን ጨምሮ በመንቀሳቀስ አደረጃጀት ስራ ሰርቷል። በየአካባቢው ኮሚቴዎች ተቋቁመዋል። በርካታ ጽሕፈት ቤቶች ተከፍተዋል እና እነዚህን ሁሉ ስራ በመስራት ራሱን የማደራጀት አቅሙን አጠንክሮ በጉባኤው ላይ የአመራር አባላቱን የቋሚ ኮሚቴ አባላቱን፣ አገራዊ ምክር ቤት አባላቱን፣ የመብት አስጠባቂ ኮሚሽን አባላት፣ የውስጥ ኦዲት እና ቁጥጥር ኮሚቴ አባላት መርጦ ስራውን ከጀመረ እንግዲህ እንሆ አንድ አመት ሊሆነው እያለ ነው። የሀገሪቱ ሁኔታ የሚገባውን የሚፈለገውን ያህል ስራ እንዲሰራ ባይፈቅድም፣ ግን በዚህ ሁሉ ውስጥ የተቻለውን ያህል ለመስራት ጥረት አድርጓል። በዚህ ሁሉ ሂደት ውስጥ የቀድሞ አባላት ብቻ ሳይሆኑ ወጣት አባላትም እንዲሳተፉ ከፍተኛ ጥረት ተደርጓል። እንደውም አመራሩ የቋሚ ኮሚቴው አባላት በርካቶቹ ወጣቶች መሆናቸውን ነው እንግዲህ ማየት የሚቻለው እና ወጣቶች ያለውን ነገር ሰብረው ወደ ኢህአፓ መምጣታቸውን የሚያመለክት ነው። እዚህ ላይ እንገኛለን። አሁን ያለንበት ሁኔታ ጥሩ ደረጃ ነው ብለን እናምናለን። አሁን የወጣቶቹን ጉዳይ አንስተዋል። እንደሚታወቀው ኢህአፓ የአንጋፋ የፖለቲካ ድርጅት ነው። በኢትዮጵያ ታሪክ ውስጥ የመጀመሪያ ፓርቲ ነው። ከአንጋፋዎቹ ጋር የሚደመረው በአሁኑ ትውልድ ዘንድ ኢህአፓ ከስደት ወደ ሀገር ውስጥ ከመጣ በኋላ ራሱን ዳግም ለማስተዋወቅ እያደረገ ያለው ጥረት ምን ያህል አድካሚ ነው? ምን ያህልስ በስፋት አባሏቸው በመላ ሀገሪቱ ውስጥ ስሙ ቀደም ሲል ገኖ የነበረውን ያህልም ባይሆን ብርቱ ተፎ ተፎካካሪ የመሆን ደረጃ ላይ ለማድረስ ያሉ ተግዳሮቶች ምን ይመስላሉ? እነዛስ እንዴት እየተወጣችኋቸው ናቸው? እነዚህን ወጣቶችስ ለመሳብ እንደምን በቃችሁ? አመሰግናለሁ። ወጣቶቹን ለመሳብ የበቃ ነው፣ አንደኛ ከውጭ ኢህአፓን ይዘው የገቡት መሪዎቹ ባደረጉትም ያላሰለሰ ጥረት ነው። በርካታ ጥረት አድርገዋል። ከበርካቶች ጋር ተገናኝተዋል። በነሱ ጥረት በርካቶች ወደ ፓርቲው መጥተው ነበረ። ከዛ በኋላም ባለው እንግዲህ በየአካባቢው በየአቅጣጫው ወጣቶችን ለማግኘት ጥረት ተደርጓል። በእርግጥ የተደረገው የተሰራው ስራ በጣም ከፍተኛ ነበር ብሎ እንዳው ያልሆነ ደረጃ መስጠትም ትክክል አይሆንም። አገሪቱም ያለችበት ሁኔታ የነበረችበት ሁኔታ ብዙ ስራዎችን ለመስራት የሚያመች አልነበረም። በተለይ ክልሎች ጋር ወጥቶ የመስራቱ እድል በጣም ጠባብ ነበረ። ምክንያቱም ሰላም አልነበረም። የትም ሄዶ ቅስቀሳ የማካሄድ የመስራት እድል አልነበረም። ነገር ግን እዚሁ አዲስ አበባ ላይ በተወሰኑ ጊዜያት ከተማዋ ላይ በመዞር የጎዳና ቅስቀሳ በማድረግ ከፍተኛ ስራ ተሰርቷል። ያ የጎዳና ላይ ቅስቀሳ የወጣቶቹን ስሜት በጣም ለማየት እድል ፈጥሯል። ወጣቱ ኢህአፓን ሁሉን ነገር አልፎና እና ተሻግሮ እንደገና በኢትዮጵያ ምህዳር በፖለቲካ ምህዳር ውስጥ መታየቱ ያስደሰታቸው መሆኑን የገለጹበትም አጋጣሚ አለ። ነገር ግን አሁንም እንዳልኩት ኢህአፓን ወደ ቀድሞ ቦታው ለመመለስ ለኢትዮጵያ ሕዝብ በጣም ጠንካብራ አማራጭ የፖለቲካ ፓርቲ እንዲሆን ለማድረግ አሁንም ከፍተኛ ስራ ይጠይቃል። ከፍተኛ የማደራጀት አቅምን ይጠይቃል። ለዚህ በቆራጥነት እየሰራን ነው። ወጣቶቹም ይህንን ወደ እኩዮቻቸው፣ ወደ እድሜ ተጋሪዎቻቸው ለመውሰድ እጅግ ከፍተኛ ስራ እየሰሩ ነው። እንግዲህ በዚህ አንድ አመት ውስጥ በተለይ ጠቅላላ ጉባኤ ከተካሄደ በኋላ ነው እንግዲህ የፓርቲ ስራ በፎርማል በመደበኛነት መስራት የተጀመረው ከነበረው ወቅታዊ ሁኔታ የሀገሪቱ ሁኔታ አንጻር በየክልሉ ያሉ አመራር አባሎቻችንን እንኳን ወደ አንድ ማዕከል አምጥቶ የጋራ የሆነ ነገር ለመፍጠር፣ ስልጠና ለማካሄድ፣ ሀሳብን ለማንሸራሸር አመቺ ሁኔታ አልነበረም። ስለዚህ የመጀመሪያውን ስልጠና ትልቅ የአመራር ስልጠና ያደረግነው አሁን ነው። ስለዚህ ከዚህ በኋላ ባለው እጅግ በጣም የጠነከረ እና ከፍ ያለ ስራ ይሰብራል ብለን እናምናለን። እንዳልከው ግን ተግዳሮቱን መስበር እጅግ እጅግ ፈታኝ ነው። ምናልባትም በየማህበራዊ ሚዲያው፣ በየዩቲዩቡ፣ በመሳሰለው ላይ የሚታዩ አንዳንድ አስተያየቶች በጣም አሳዛኝም አሳፋሪም ናቸው። ምንም ነገር ከመናገር በፊት ታሪኩን በሚገባ ማጥናት፣ ከሌሎች የሰሙትን ብቻ ከማስተጋባት ለማወቅ ጥረት ማድረግ ባህላችን አልሆነም። ገና ጫፍ ይዞ አንዳንድ ነገሮችን መናገር ዛሬም ያለ ነው። ያንን ሁሉ ለመስበር በጋዜጣችን፣ በአንዳንድ በራሪ ጽሁፎቻችን፣ በነዛ ሁሉ ማህበረሰቡን እንደገና ወደ ቀድሞ ልቦናው ለመመለስ ጥረታችን ይቀጥላል። ከዚህ በኋላ በጣም የበለጠ ስራ እንሰራለን። ኢህአፓ በያዘው ዓላማ ድሮም ሲያነሳቸው በነበሩት ጥያቄዎቹ የኢትዮጵያ ህዝብ ወዳጅ እና ለኢትዮጵያ ህዝብ የቆመ መሆኑን ለማስረዳት ብዙ መንገድ መሄድም አያስፈልግም። በጽናት ለእነዚህ ሁሉ ዓመታት በውጭ ሀገርም በሀገር ውስጥም ሆኖ የታገለ ፓርቲ ለመሆኑ ማንም ጥርጥር የለውም። ባለፉት ሰላሳ ዓመታትም በውጭ ሀገር ሆኖ የኢትዮጵያን የፖለቲካ ትግል ለማገዝ ያበረከታቸውን አስተዋጽኦዎች በሙሉ የማያስታውስ የለም። ነገር ግን እነዚህን እንደገና ለህዝብ ማቅረብ እና የሄደበትን መንገድ እንደገና ማስታወስ ያስፈልጋል። ብዙ ስራ ይፈልጋል። በዛ አቅጣጫ እንሰራለን ብለን ይምረናል። አሁን እንዳነሱት በተለይም በኢህአፓ ላይ በሚሰነዘሩ በርካታ አሉታዊ ትችቶች አሉ። በእርግጥ በሌላም በኩል ደግሞ ኢህአፓ ለኢትዮጵያ አንድነት ያበረከታቸው ከፍተኛ የሆነ መስዋዕትነትም እንደዚሁ ይታወሳል፣ ይዘከራል። ወቀሳዎቹ አንዱ በተለይ አሁን ኢትዮጵያን ገጥሟት ላለው የዚህ የጎሳ ፖለቲካ ጦስ አንዱ የዛ ዘመን ትውልድ የነበረው በተለይ ኢህአፓ፣ ህዋት እና ኦነግ የመሳሰሉ ድርጅቶች በወቅቱ የዚህ የጎሳ ፖለቲካን የብሄር ብሄረ ች ህዝቦች ለሚለው መንስኤ የሆኑት እነሱ ናቸው ተብሎ ከሚወገዙት አንዱ በእናንተ ላይም ህጥ ጣት ይጠቆማል። አሁን ካለው እውነታ ጋር አያይዘው በዛ ወቅት ከነበረው የመጽሐፉ ቃለ ነቢ ባሻገር ለኢትዮጵያ የዚህ የብሔር ብሔረሰቦች ህዝቦች የሚል ወይም በጎሳ ላይ ያተኮረ ፖለቲካ የጎሳ ፌዴራሊዝም ጠቃሚ ነው ብለው ያስባል ድርጅታችሁ ወይስ ከናካቴው ሌሎች እንደሚሉት ኢትዮጵያነትን ለመታደግ የጎሳ መሰረት ያደረገ ፌዴራሊዝም ከናካቴው ማ ማክተም አለበት የሚል አቋም አላችሁ? እዚህ ላይ የት ነው የምትቆሙት? ኢትዮጵያን የጎሳ ፖለቲካ አስመልክቶ ቅድም ካነሳሁት ነገር አንዱ እንግዲህ ይሄ ነው። ጫፍ ይዞ በደንብ ካለማጥራት፣ ታሪክን ካለማወቅ፣ ካለማንበብ፣ ካለመጠየቅ የሚመጣ ድምዳሜ ነው ይሄ። እኔ እንግዲህ በጣም ከልጅነቴ ጀምሬ ኢህአፓ ውስጥ የተሳተፍኩ ሰው ነኝ። ከሁለተኛ ደረጃ ትምህርት ጀምሬ ኢህአፓ ወጣት ሊግ አባል የነበርኩ ሰው ነኝ። እንግዲህ እኔ በኢትዮጵያዊነቴ የማልደራደር ሰው ከመሆኔ ከራሴ ብጀምር፣ ያኔም ቢሆን በወጣትነት እድሜያችን የኢትዮጵያን አንድነት፣ ዴሞክራሲያዊ አንድነት የምንሰብክ ሰዎች ነበርን። በእርግጥ የሕዝብን እኩል የመተዳደር ነገር የምንሰብክ ነበርን። የብሔሮች እኩልነትን ያን ጊዜ ከነበረው ርዮተ ዓለማዊ መነሻ ተነስቶ በመርህ ደረጃ ብሔር ብሔረሰቦች እኩል እንዲሆኑ የመጠየቅ ነገር ኢህአፓ ጋር ነበረ። በመርህ ደረጃ ነው። ነገር ግን ሀገራዊ አንድነትን በሚጻረር መልኩና አገርን በሚበትን መልኩ አይደለም። ይሄንን ለማወቅ አንዱና አንዱ ትልቅ ምሳሌ የሚሆነው የኢትዮጵያና የኤርትራ ጉዳይ ነው ኢህአፓ ጠላትም ያፈብራው ከህወሓትና ከሻዕቢያ ጋር ጥርስ ያናከሰው የኤርትራ ጉዳይ የመገንጠልን ጉዳይ ባለመደገፉ ነው። ብሔር ብሔረሰቦች ሁሉ ተበታትነው ኢትዮጵያ የምትባል ሀገር እንዳትኖር የኢሀፓ ሀሳብ አይደለም። በኢትዮጵያዊነቱ ተደራድሮ አያውቅም ኢሀፓ። የኤርትራ ጥያቄ፣ የሌሎችም ብሔር ብሔረሰቦች ጥያቄ ዴሞክራሲያዊ በሆነ መንገድ እንዲፈታ ግን ታግሏል። ዴሞክራሲያዊ በሆነ መንገድ ይፈታ ማለት ግን ይገንጠሉ አገሪቱ ትበታተን ማለት አይደለም። ከነዚህ ሁሉ ኃይላት ጋራ በተለይ ከህወሓት ጋራ በጦር ሜዳ ታግሎ ብዙ ብዙ ችግር ውስጥ የገባው ከአገሪቱም እስከ መሰደድ የደረሰው ይሄንን የጎሳ ፖለቲካ ባለመቀበል ነው። የሀባ የጎሳ ፖለቲካን በአንድም አጋጣሚ እንኳን ተቀብሎ ሲያራምድ ማንም አይቶትም ሰምቶትም አያውቅ። ነገር ግን የነበረውን ታሪክ ባለማወቅና ባለመረዳት ገና በተማሪዎች ንቅናቄ ጊዜ የነበረው ትብርክትም በማንሳት የጎሳ ፖለቲካን የፈጠረው ኢህአፓና ያን ጊዜ የነበሩት የግራ ፖለቲከኞች ናቸው የሚለው በጣም የተሳሳተ ትርክት ነው። ከዛ በፊት እነ ኢህአፓም ከመነሳታቸው በፊት ከተማሪዎች ንቅናቄውን በፊት የጎሳ ጥያቄዎች፣ የዘር ጥያቄዎች ነበሩ በየአካባቢው በየአጋጣሚው። እና ኢህአፓም ሆነ የግራ ፖለቲከኞቹ ይህንን የዘር ጥያቄ የብሔር እኩልነት ጥያቄ አልፈጠሩትም። ለችግሩ ግን መፍትሄ ስንሰጥ ዴሞክራሲያዊ በሆነ መንገድ ይሁን በጦርነት አይሁድ የሚል ጥያቄ አቅርቧል። አሁንም ቢሆን ዛሬም ቢሆን ማንኛውንም ችግር ለመፍታት ጦርነት ጠቃሚ አይደለም። ህዝብ መደመጥ አለበት፣ የህዝብ ሀሳብ መሰማት አለበት። ስለዚህ ያንን ሰምቶና አድምጦ መልስ መስጠት እንጂ መሳሪያ መማዘዝ ትክክል አይደለም የሚል ነው ዛሬም አቋሙ። ከዛ ወዲህ በተከሰተው ደግሞ የሀፓ ከህወሀት ጋራ አንድ የሚያደርገው ምንም በታሪክ የሚያገናኘው ነገር የለም። በዚህም ነው ለረጅም ጊዜ በጦርነት ውስጥ አልፈው ሀፓና ህወሀት ብዙ ታሪክ የጦርነት ታሪክ ያላቸው። አሁን ደግሞ ኢትዮጵያ ውስጥ በተፈጠረው የፌዴራሊዝም ስርዓት የሀፓ የተቀበለው ስርዓት አይደለም። የሀፓ ኢትዮጵያ ፌዴራል አገር እንድትሆን ይደግፋል ነገር ግን የፌዴራሊዝሙ አይነት በጎሳ ላይ የተመሰረተ በቋንቋ ላይ የተመሰረተ እንዲሆን በፍጹም አይፈቅድም። ኢህአፓ የሚፈልገው ውይይት እንዲደረግበት፣ ምክክር እንዲደረግበት እና የራሱን የፌዴራሊዝም አቅጣጫ ከሌሎች ጋራ በመወያየትና በመነጋገር ለኢትዮጵያ ህዝብ ይበጃል የሚባል የፌዴራል መንግስት እንዲቋቋም ይፈልጋል። ይህ የፌዴራል መንግስት ግን ቋንቋንና ጎሳን ማዕከል ያደረገ እንዲሆን በፍጹም በፍጹም አይፈልግም በኢትዮጵያ ውስጥ የፌዴራሊዝምና የአህዳዊነት ጉዳይ በተለይም ማይም ነካ የማስፈራሪያ አይነት ነገር ሆኖ በህወሓትም ሆነ አሁን ባለው የብልጽግና ፓርቲ አመራሮች በኩልም ይነሳል በእናንተ በኩልስ በምን መልኩ ነው የምታዩት ለኢትዮጵያ የሚበጀው ዲሞክራሲ እስካለ ድረስ አህዳዊ ይሁን የፌዴራል ስርዓት ይሁን የሚያመጣው ለውጥ አለ እንደ ፈረንሳይ እንደ ኮሪያ እንደ ጃፓን የመሳሰሉ ዲሞክራሲያዊ ሀገሮች አህዳዊ ስርዓት የሚከተሉ ናቸው ፌዴራሊዝምን አይደለም። በሌላ በኩል ኢትዮጵያ ውስጥ ደግሞ እንደ አውስትራሊያ ወይም እንደ አሜሪካ በቅኝ ግዛት መጥተው የተገጣጠሙና ና አገር የመሰረቱ አገር ስላልሆነ ለሺህ ዓመታት የቆየች አገር ስለሆነች ለእኛ ዲሞክራሲያዊ ስርዓት እስካለ ድረስ በሀዳዊነት ወይም በዲሞክራሲያዊነት ብሎ ማለቱ ምንም አስፈላጊ አይደለም። ዋናው ዲሞክራሲ ላይ ማተኮር አለብን ብለው የሚከራከሩም ወገኖች አሉ። የኢህአፓ አመለካከት ምንድን ነው? በኛ በኩል በኢህአፓ በኩል ፌዴራሊዝም ለሀገር ማይሆን አስተዳደር አይደለም ብለን አናምንም። ፌዴራሊዝም ለኢትዮጵያም አመቺ ስርዓት ነው ብለን እናምናለን። ነገር ግን አሁን ያለው በቋንቋና በዘር ላይ ብቻ የተመሰረተ ፌዴራሊዝም ለኢትዮጵያ አይሆናትም ብለን እናስባለን። ይህንን ስንል አሁን ህዝብ የራሱን መብትና ኦቶኖመስ ራስ ገዝ መሆኑን መቀጠልና የራሱን ነጻነት የራሱን ልማት ማካሄድ አለበት ብለን እናምናለን። ግን ይሄ ሲካሄድ በቋንቋ ሳይሆን በታሪካዊ ትስስር፣ በኢኮኖሚያዊ እድገት፣ የወደፊት አቅጣጫ፣ በባህል፣ በስነ ልቦና፣ በበርካታ መመዘኛዎች የተሰራ ፌዴራላዊ አስተዳደርን እንደግፋለን። ይህንም እንደግፍበት ምክንያት የዩኒተሪ ወይንም አህዳዊ መንግስት በአንደኛ የጠበበ ነው የሚሆነው ለትናንሽ ሀገሮች ነው የሚሆነው፣ ህዝብ ቁጥሩ በጣም ላነሰ ህዝብ ነው የሚሆነው። ቻይና ለምሳሌ አንድ ነጥብ አራት ቢሊዮን ያህል ህዝብ አለው። ትልቅ ሀገር ነው፣ ሰፊ ነው፣ ህዝቡም ብዙ ነው። የምትከተለው ያው አሃዳዊ መንግስት ነው። ያ በህዝብ ቁጥርና በሀገር ትልቅነት ከተመጣ ገብቶኛል፣ ገብቶኛል። ግን የግድ ሁሉም ሀገር የሁሉንም ሀገር መከተል አለበት ወይ ነው እኛ የምናምነው። ፌዴራሊዝም ስርዓት ስለሆነ አይደለም ኢትዮጵያ እንዲህ አይነት ዴሞክራሲያዊ እጦት ውስጥ የገባችው ብለን ነው፣ ፌዴራሊዝም በትክክለኛና ለልማትና ለህዝብ በሚያመች መልኩ ባለመዋቀሩ ነው ብለን እናምናለን። ስለዚህ ኢትዮጵያም ፌዴራል አገዛዙን ሳትለቅ ነገር ግን ለህዝብ በሚመችና በቋንቋና በዘር ላይ ያልተመሰረተ ጂኦግራፊክ አቀማመጥን የቦታዎችን ሁኔታ ባገናዘበ መልኩ ብትደራጅ ትክክለኛ የሆነ አስተዳደር መመስረት ይቻላል ብለን እናምናለን። የግዴታ የሌሎች ሀገሮችንም መከተል ያለብን አደለም ብለንም እናስባለን። ፌዴራላዊ ስርዓት መምጣትም ብዙ ነገሮችን ከጠቀሜታ አኳያ ያመጣል ብለን እናምናለን። ይሄ ማለት የስልጣን መጋራት ነው። ከማዕከላዊ መንግስት ወደ ታች ወደ ፔሪፈራል ኤሪያዎች ላይ ስልጣንን ማጋራት ነው። ነገር ግን ሀገራዊ መንግስቱ ሀገረ መንግስቱ ጠንካራና ሀገሪቱን የሚገዛ ሕግን የሚያወጣና የሚያስፈጽም መሆኑ እንዳለ እንደተጠበቀ ሆኖ አሁን ኢትዮጵያ ውስጥ ያለው ከማዕከላዊ መንግስቱ ይልቅ የክልል መንግስታት መግዘፋቸውና፣ ዜጎችን እንደ ዜጋ ሳይሆን እንደ ሁለተኛ ዜጋ እያረጉ ማስተዳደራቸው፣ በቋንቋና በዘር ላይ መመስረታቸው ነው ጥፋቱ ብለን እናምናለን። ስለዚህ ህዝብ ሁለተኛ ዜጋ የማይሆንባት ኢትዮጵያ ውስጥ ማንም ኢትዮጵያዊ ሄዶ የሚኖርበት የሚሰራበት እና የሚያለማበትን ሁኔታ ከፈጠረን ፌዴራሊዝም ለኢትዮጵያ አስተዳደር ማይሆንበት ምክንያት የለም ብለን እናምናለን። እንግዲህ እነዚህን ስንል የግዴታ አስተሳሰብን መጫን ሳይሆን መወያየት መመካከርና፣ በሚገባ ሁኔታዎች ላይ ተመርኩዞ መነጋገርንም እንዲሁ እንደግፋለን። አሁን እንዳነሱት በተለይም የክልሎች ስልጣን ገዝፏል ከፌዴራል መንግስቱ ይልቅ ብለዋል። የዚህ አይነቱ ሁኔታ ወደፊት እንዳይቀጥል ምን ዋስትና ይኖራል? አሁን በየአካባቢው ያሉ የክፍለ ሀገር አስተዳደራት የራሳቸው ልዩ ኃይል፣ የራሳቸው ሚሊሻ ሰራዊት የታጠቁ ያሉበት ጊዜ ነው። ስርአቱ የተዋቀረው በጎሳ ነው። የዚህ አይነ ሁኔታዎች ባሉበት ወቅት ማዕከላዊ መንግስት የሚኖርበት አህዳዊ መንግስት ቢመሰረት ስጋቱ ምን ላይ ነው? ከቢያንስ በእርግጥ የሀብ አቋም ፌዴራሊዝም ነው። ግን ምንድን ነው ስጋቱ? አሁን ካለው ይልቅ ያኛው ያሰጋል? በፊት በነበረው ተሞክሮ አኳየ ምን በሀገሪቱ ላይ ያደረሰው መጥፎ ነገር አለ? የቀድሞ አስተዳደር እንግዲህ፣ ትላንትን መዘንጋት ያለብን አይመስለኝም። የቀድሞ አስተዳደር በእርግጥ ሲቀየርና ወደ አዲስ አስተዳደር ስንመጣ ትሻልን ትቼ ትብስን አገባሁ ወደሚል መንገድ በመሄዳችን እንጂ የቀደመው የንጉሳዊው አስተዳደርም ቢሆን ለዚች ሀገር ይሄን ፈጠረ ያን አደረገ ህዝብን በኩልነት አስተዳደረ የምንለው መንግስት እንዳልነበረ። በእሱ መልክ ሳይሆን ከመዋቅር አኳያ ማዕከላዊ መንግስት ያለው፣ ገብቶኛል። እዛ ልመጣ ነው። ልል የፈለግኩት ምንድን ነው አህዳዊ መንግስት በባህሪው ፔሪፈር ያሉ ግዛቶችን ሁሉ የመርሳት የመዘንጋት ስልጣኑን በማዕከል ብቻ የማጠንከር እና ለሌሎች መብት ያለመስጠትም ባህሪ አለው። ይሄ ደግሞ ሁሉም የሚያውቀው የሚረዳው ነው። አሁን እርሶ የሚያነሱት ነገር ፈረንሳይ ውስጥ፣ ጃፓን ውስጥ ወይም ደቡብ ኮሪያ ውስጥ የዚህ አይነት ነገሮች አይታዩም። እንደውም በበለጠ ለብልጽግና ፈጣን ሆነው ያሉበት በተሻለ መጠን ዲሞክራሲያዊ አገሮች ናቸው። ይሄ እውነታው ምን ያህል እርሶ ከሚያነሱት ነገር ጋር አብሮ ይሄዳል? እንግዲህ የኢትዮጵያን ተፈጥሮና ምን ያህል ህብረ ብሔራዊነት ከተለያዩ ስብጥር የተሰብራች ሀገር መሆኗንም ከግንዛቤ ውስጥ ማስገባት የሚያስፈልግ ይመስለኛል። ኢትዮጵያ የብዙ ህዝብ ሀገር ናት። ብዙ ባህል፣ ብዙ ወግ፣ ብዙ ነገር ያላት ሀገር ናት። ስለዚህ አንዴ የመጣችበት መንገድ የሄደችበትን መንገድ ወደ ተሻለ ነገር ለመውሰድ የተሻለ ዲሞክራሲያዊ ስርዓት በመመስረት መቀጠል እንጂ እንደገና ተመልሶ ወደ አህዳዊነት መሄድ ለምን ጠቀሜታ አለው የሚልም እኛም የምንከራከርበት ነጥብ አለ። ይህንን ዲሞክራሲያዊ ማድረግ ይቻላል። አሁን እኮ የተፈጠረው ችግር የተፈጠረብን ዘርን ማዕከል ያደረገ ማንነትን ማዕከል ያደረገ አስተታ አስተዳደር በመመስረቱ እና ለዜጎች በሌላ ክልል ሲኖሩ ሁለተኛ ሶስተኛ ዜጋ በማድረጉ ብቻ ነው። እንጂ ኢትዮጵያን ትክክለኛውን የፌዴራል ስቴት መቋቋም ከተከተለች እና በዛ መንገድ ከሄደች ህዝብ ለምንድን ነው በዛ መልኩ መልማትና መሻገር የማይችለው? የራሱን መብት፣ የራሱን አካባቢ ማልማት፣ የራሱን ተፈጥሯዊ ሀብት መጠቀም የመሳሰለውን ነገር ቢጠቀም ምንም አይነት ክፋትም ወይንም ወደኋላ የሚያስቀር ነገር የለውም ብለን እናምናለን እና ይሄን ያህል አሁን ባለንበት ፌዴራሊዝም ይሻላል ለአህዳዊ መንግስት ይሻላልም ብለን የምንከራከርበትም ሁኔታ ውስጥ አያስገባንም። ትክክለኛውን መንገድ ስላልሄድን ነው የተበላሸብን የሚል አመኔታ አለን እና በሌሎቹ ፖሊሲዎች፣ በመሳሰሉት ነገሮች ሁኔታዎችን ማስተካከል እና ማሻሻል ሲቻል እንደገና ወደዛኛው መመለስን ወደ አህዳዊ መመለስ ማለትን የሚያመጣ ነገር ምን አለ የሚል ጥያቄ አለን። በዚህኛው መንገድ ሄደንም ወደ ልማት እንደምንደርስ አገርን ወደ ማሳደግ፣ ወደ ዲሞክራሲ እንደምንሄድ እኛ እናምናለን። ሌላው አንዱ አሁን ተነስቶ ያለው በተለይ ከምርጫው በኋላ ወይም አሁንም ቢሆን ቀደም ብሎም ቅድም እንዳነሱት በተለይ የዚህ የጎሳ ፌዴራሊዝም ለመውጣት በአሁኑ ቋንቋ የክልል አስተዳደር ወይም በተለይ የክፍለ ሀገራት ለአስተዳደር አመቺ በሆነ መንገድ መዋቀር ያለባቸው እንጂ ጎሳና ቋንቋ መሰረት ባደረገ መልክ መሆን የለበትም። ያም እስከ ምርጫ ጊዜ ሊሰጠው አይገባም። ከሆነም በምርጫው ማግስት የመጀመሪያው አጀንዳ ሊሆን ይገባል። ክፍለ አገራቶቹ በአስተዳደር ቢመደ ጥሩ ነው። ሁለተኛ አሁን ልክ ባለው አጠራር አይነት የአማራ ክልል የኦሮሚያ ክልል የሚል የጎሳን የያዘ አይነት ስያሜው ራሱ መቀየር ይገባዋል። ካስፈለገ ቀደም ሲል እንደነበሩት በክፍለ ሀገር ስያሜ መጠራት ይገባቸዋል። አለበለዚያም ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ ተብሎ በዛ መልክ ቢሆን ኢትዮጵያዊነትን ማዕከል ያደረገ ይሆናል። ለሀገርም ለህዝብም ወደ አንድ ህዝብነት ያቀራርበናል። ያም ለኢትዮጵያ ዘላቂ መፍትሄ ይሆናል ብለው የሚያስብ ወገኖች አሉ። በዛ ላይስ የናንተ አስተያየት ምንድን ነው? ትክክል ነው። እኛም የምናስበው ያንን ነው። ቅድም ስል የነበረው በፌዴራል አወቃቀር በኩል ብንሄድ የአማራ የኦሮሞ ብለን ስንጠራ ራሱ በማንነት በዘር ላይ በቋንቋ ላይ የተመሰረተ በመሆኑ ነው ትክክል አይደለም የምንለው። ክፍለ ሀገሮቹ ቅድም እንዳልኩት በመልካምድራዊ አቀማመጣቸው፣ ኢኮኖሚ ትስስራቸው፣ በባህላቸው መሰረት እንደ ድሮ በክፍላተ ሀገር ቢከፋፈሉ እና በዛን አይነት አስተዳደሩ ቢዋቀር የተሻለ ነው ብለን እኛም እናምናለን። ስለዚህ ይሄንን ግን አሁን አሁን ባለንበት የመጀመሪያው ስራ ነው ብለን የምናምነው ሀገራዊ መግባባትን መፍጠር ነው። ይሄን ሀሳብ ራሱ ወደ ውስጥ ለማስገባት እና ለመቀባበል የመጀመሪያው የሀገራዊ መግባባት ጉዳይ ነው ብለን እናምናለን። ሌላው አንዱ አሁን አንገብጋቢ ሆኖ ያለው በተለይም በትግራይ ውስጥ ከተካሄደው ሁኔታ አኳያ ላይ የመልክ ጥሪ የተደረገ ነው። በእርግጥ የሰላም ሚኒስትሯ ሙፌሪያት ካሚልም እንደዚሁ ለፓርላማ አቅርበዋል። ይሄ በክፍለ ሀገር ወይም ክልሎች አካባቢ ላይ ልዩ ኃይልና ሚሊሽያ ኃይላትን እያንዳንዳቸው ክፍለ ሀገራቶች የመያዛቸው ሁኔታ በአንድ ሀገር ውስጥ ሁለት አይነት ተገዳዳሪ ሰራዊት ማቋቋም ትክክል ትክክል አይደለም። ለሀገሪቷ ሕልውና ስጋት ላይ ሊያደርስ ይችላል። አሁን የተፈጸመው አይነት ነገ በሌላው ክፍለ ሀገር ወይም ክልል ውስጥ ሊከሰት ይችላል በሚል ያ እንዲታገድ ጥሪ እየቀረበ ነው ያለው፣ በሕግ ምታገድ አለበት በሚል በዛ ላይስ ያላችሁ አቋም ምንድን ነው? ይህንን ጉዳይ ስናነሳኛ ዛሬ አይደለም፣ ሚኒስትሯ ስላነሱትም አይደለም። ቀደም ብለን ጀምረን በምናወጣቸው መግለጫዎች ሁሉ በሀገሪቱ ውስጥ ሁለት አይነት ኃይል መሰለፉ ትክክል አለመሆኑን ቅድም ያነሳሁት ክልሎችን የማግዘፍና ራሳቸው እንደ መንግስት ራሳቸውን እንዲቆጥሩ ያደረጋቸውን አንዱ ምክንያት ያ ነው። የራሳቸውን ልዩ ኃይል አደራጅተው ለበርካታ ጊዜያት እያስመረቁ ራሳቸውን እንደ አንድ መንግስት ሲቆጥሩ መመልከት ትክክል አይደለም። ይህ ልዩ ኃይል የሚባል ሊኖር አይገባውም። የኢትዮጵያ መከላከያ ሰራዊት እንጂ የየክልል መከላከያ ሰራዊት የሚባል ሊኖር አይገባም። ለበርካታ ግጭቶችና ችግሮች ምክንያት የሆነንም እሱ ነው። ህዝብ ሲሞት፣ ህዝብ ሲገደል ቆሞ ማንነትን ብቻ እያየ ዝም የሚል ነው ይሄ አካልም። ስለዚህ ይሄ መወገድ አለበት በሚለው ላይ ቀደም ብለንም ስናነሳ ስንጠይቅ የነበረው ነው። አሁንም ቢሆን ይሄ ነገር በትክክል እርምጃ ሊወሰድ ይገባል። ወደ መከላከያ ሰራዊት ሊሆን በሚገባው መልኩ የሚዋጠና ወደ አንድ ማዕከል የሚመጣ መሆን አለበት ብለን እናምናለን። ቀደም ብለን ጀምረን ስናነሳው የነበረ ጉዳይ ነው። ምርጫ ጊዜ እየተቃረበ ነው። የተወሰኑ ሂደቶችም ተጀምረዋል። ለምርጫው ዝግጅታችሁ ምን ይመስላል? በአሁኑ ወቅት ተሳትፏችሁስ፣ በተወሰኑ ክፍለ ሀገራት አካባቢ ነው የሚወሰነው ወይስ በመላ ሀገሪቱ ለመሳተፍ ነው? የምርጫ ተሳትፏና ዝግጅታችሁ ምን ይመስላል? ቀደም ሲልም በኮቪድ ምክንያት ምርጫው ሲራዘም ጀምሮ ኢትዮጵያ ምርጫ ለማካሄድ መልክና ቁመና ያላት ሀገርም አልነበረችም። አሁን ከዛም ትርክት ብዙ የወጣን አደለንም። ነገር ግን አማራጭ የለም የመንግስትን ልጅት መሲ ለመጠበቅም ምርጫው መካሄድ እንዳለበት እናምናለን እኛም እንደ አንድ ፓርቲ በእርግጥ ሰርተፊኬት እስካሁን ድረስ የተሰጠን አይደለንም። ነገር ግን በምርጫ ቦርድ ሂደት ውስጥ በሚገባ አብረን እንሰራለን የተጠየቅነውን ሁሉ አሟልተን የሚገባንን ሁሉ ፈጽመን አሁን መጨረሻው ነጥብ ላይ እየደረስን ነን ምርጫ ቦርድ ህጋዊ ብሎ ከመዘገባቸው ፓርቲዎችም መሀከል ነን ነገር ግን ሰርቲፍኬት እስካሁን ድረስ አላገኘንም። ሰርቲፍኬቱ አለመኖር ግን ብዙ አላገደንም። በጊዜያዊ ፈቃዱ በማደራጀት ስራ ላይ ቆይተናል። ኢህአፓ የሚንቀሳቀሰው አምስት ክልሎች ውስጥ ነው። አንድ የህብረ ብሄር ፓርቲ አምስት ክልሎች ውስጥ መንቀሳቀስ ስላለበት በሙሉ ኢትዮጵያ አይደለም። የመሳተፍ እቅድ ያለን በእነዚህ አምስት ክልሎች ውስጥ ነው። አምስቱ ክልል ሲሉ የትኞቹ ናቸው? አምስት ክፍለ ሀገራት። አምስቱ ክልሎች ኦሮሚያ አማራ፣ ደቡብ፣ ድሬዳዋና አዲስ አበባ ውስጥ ነው የምንንቀሳቀሰው በእነዚህ ውስጥ ሁሉ በምርጫ ለመሳተፍ ዝግጅት እያደረግን ያለ ነው። ከነዚህ ክልሎች አካባቢዎች ውስጥ በጣም በጥንካሬ ልንወዳደርባቸው የምንችላቸውም አካባቢዎች አሉ። አሁን መዘርዘር ባይጠበቅብኝም ለዛ ግን ዝግጁ ለመሆን ጥረት እያደረግን ነው። ግን እስከ ቅርብ ጊዜ ድረስ ምናልባትም እስከ ቀናት በፊት ድረስ ኢትዮጵያ ውስጥ ብዙ ተንቀሳቅሰህ ለምርጫ ቅስቀሳ ማካሄድ ይሁን ኢቭን የአደረጃጀት ስራ ለመስራት ብዙ አመቺ ሁኔታዎች የሉም እስከ ዛሬም ማለት እችላለሁ። እንደውም እና ብዙ ስርዓቱ መዋቅሩ ያልተቀየረ ሀገር በመሆኗ ከላይ ብቻ ለውጥ የተጀመረባት እንጂ እስከታች ድረስ በመዋቅር ለውጡ ያልወረደ በመሆኑ ወደ ታች ወደ ወረዳ ወደ ምርጫ ክልል በሄድክ ቁጥር እንቅፋቶች በጣም በርካታ መሆናቸውን እያየንም እየገጠመንም ቢሆንም ነገር ግን ምርጫ ቦርድ አሁን በጀመረው አካሄድ አብረን ልንሰራ ሁኔታዎችን አብረን ልንጋፈጥና ወደ ተሻለ የምርጫ ሂደት ለመሄድ እየጣርን ነው። ምርጫ ቦርድ በሚያካሄዳቸው ስብሰባዎች ውስጥ እንገኛለን። የራሳችንንም ዝግጅት እናደርጋለን። አባሎቻችንን እናነቃለን። ስልጠና እንሰጣለን። በዚህ መልኩ ምርጫ ውስጥ ለመሳተፍ ዝግጁነት አለን ማለት እችላለሁ። ሁን በኢሃፓ አመኔታ በተለይ ከምርጫ በፊት አስቸኳይ የሆኑ አንገብጋቢ ጉዳዮች ቅድሚያ ሊሰጣቸውና ዋሊ ደርስ አይባል ሻሻያ ወይም ሪፎርም ሊደረግባቸው ይገባል የሚባሉ ነገሮች ምንድናቸው? ከምርጫ በኋላስ ኢሃፓም ሆነ ወይም ሌላ አሸናፊ ፓርቲ መንግስት በሚያቆምበት ወቅት ከዛስ በኋላ ምን አይነት ዋነኛ ብሔራዊ አጀንዳዎች የፓርላማው የመጀመሪያ የመቶ ቀናት ትኩረት ሊሆን ይገባል ይገባል ብለው ያስባሉ? የመጀመሪያው ነገር ህገ መንግስትን ማሻሻል የመጀመሪያው ስራ ነው ብለን እናስባለን። ህገ መንግስትን ለማሻሻል የፓርላማው ህጋዊነት ስለሚጠይቅም ከዛ በኋላ የመጀመሪያው ስራ ህገ መንግስት ማሻሻል ነው። ህገ መንግስት ለማሻሻል ደግሞ በርካታ መደረግ ያለባቸው ውይይቶች፣ ምክክሮች ሊደረጉ ይገባቸዋል ብለን እናስባለን። ይሄ ከምርጫ በኋላ የሆን እና ከምርጫ በፊት ግን በርካታ ሊደረጉ የሚገባቸው ነገሮች አሉ። በስደት የሚኖሩ ህዝብን መሰብሰብ፣ መንግስት የጀመረውን ማጠናከር አለበት ብለን እናስባለን። ከምርጫ በፊት የማንነት ጥያቄን በአግባቡ መመለስ ያስፈልጋል ብለን እናስባለን። አሁን እየተነሱ ያሉ በአማራ አካባቢ የነ ወልቃይትን የነ ራያን ሁኔታ መመለስ ያስፈልጋል። እነዚህን ብድግ አድርጎ እንደገና የአማራ ልዩ ኃይል ምን ያህል እንደተዋጋና ከመከላከያ ሰራዊቱ ጎን እንደቆመ የሚታወቅ ነው። በዚህም ለአመታት ሲደርስበት የነበረውን ግፍና መከራ ህዝብ የተገላገለ ስለሆነ መልሶ ወደ ትግራይ ክልል ማስገባትና መወሰን ትክክል አይደለም ብለን እናምናለን። አስፈላጊ ሆኖ ከተገኘ በጊዜያዊ አስተዳደር ስር ቆይተው በኋላ ችግሩ መፈታት አለበት ብለን እናስባለን። የዘር ማጥፋት ወንጀል ውስጥ የተሳተፉ የህወሀት መሪዎች በሙሉ ለፍርድ መቅረብ አለባቸው ብለን እናስባለን። ስለዚህ እነዚህ እነዚህን ነገሮች ከወዲሁ መሰራት ይኖርበታል። የህግ የበላይነት በጥንካሬ መከበር ይኖርበታል ብለን እናስባለን። ቅድም እንዳነሳነው የክልል ልዩ ኃይል ወደ ቦታው ሊመለስ ወደ መከላከያ ሊገባ ይገባዋል ብለን እናስባለን። ሌላ እነ ኦነግ ሸኔን የመሳሰሉ አሁንም ከዋት ባልተናነሰ መልኩ ህዝብ የሚጨፈጭፉ ዘር ተኮር የሆነ የዘር ማጥፋት ወንጀል የሚፈጽሙ ኃይላትም መወገድ አለባቸው ብለን እናስባለን። እንዳነሱት ድህረ ምርጫ አንዱ ቀዳሚያ ሊሰጠው የሚገባው ጉዳይ ቢኖር ህገ መንግስታዊ ማሻሻያ ማድረግ ነው ብለዋል። አሁን ያለው ህገ መንግስት ውስጥ ምን አይነት ለውጦች ወይም ማሻሻያዎች እንዲደረጉ ነው የእናንተ ፍላጎት? ህገ መንግስቱ በርካታ ጥሩ አንቀጾች ቢኖሩትም ብዙ መሻሻል ያለባቸው ነገሮች አሉ። አንድ ሁለት ሶስት ብዬ እያንዳንዱን መጥቀስ ባልችልም ሀገርን እንደ ሀገር የሚያቆሙና የሚያጠነክሩ አንቀጾች በሚገባ መጎልበት አለባቸው። በተለይም ከፕሪያምብሉ ጀምሮ ኢትዮጵያን የዜጎቿ አገር መሆኗን የሚገልጽ መሆኑ ትልቁ መነሻ ነው። ብሄር ብሄረሰቦች፣ ህዝቦች ብሎ የሚጠቅሰው በራሱ እሱ መነሳቱ ግድ ነው። አንቀጽ ሰላሳ ዘጠኝ መነሳቱ ግድ ነው። እነዚህ ኢትዮጵያ ውስጥ የዜግነት ጥያቄ በእኩልነት የሚታይ ላለመሆኑ ህገ መንግስታዊ ማረጋገጫ የተሰጠባቸው አንቀጾች በመሆናቸው የሀገርን ሉዓላዊነት፣ የዜጎችን እኩልነትና ምርት ለማረጋገጥ እነዚህ ቁልፍ ሲሆኑ ሌሎች ከህግ አንጻር የሚታዩ በርካታ አንቀጾች አሉ። እነሱን በኛ በኩል እነዚህ እነዚህ ናቸው መቀየር ያለባቸው የሚለው ላይ በፓርቲያችንም ውይይት የሚደረግባቸው ናቸው ከሌሎችም ጋር ውይይት የሚደረግባቸው ናቸው። ሁሉም ግን ይሄ ነው ያ ነው መደረግ ያለበት ሳይል አሳታፊ የሆነና ሁሉም የተወከለበት ህዝብ የመከረበት ህገ መንግስት እንዲሆን እንሻለን። በርካታ ሊለወጡ የማይገባቸው አንቀጾች ቢኖሩትም ኢንተርናሽናል ዓለም አቀፍ የሰብአዊ መብት ህግጋትን የሚጠቅሱ የሰብአዊ መብት ጉዳዮች በርካታ አሉ። እነሱ እነሱ እና ሌሎችም በህገ መንግስት ውስጥ ሊቆዩ ይችላሉ። ግን ሁሉም ገብቶ ተረድቶ ተወያይቶ ህገ መንግስቱ መቀየር አለበት፣ በህዝብ ይሁንታ ብለን እናስባለን። እንደሚታወቀው እርስ ኢትዮጵያ ውስጥ ባሉ የፖለቲካ ፓርቲዎች ብቸኛዋ የሴት መሪ ኖት። በአሁኑ ወቅት ያ ምን ያህል በጎጎን አለው? በእርግጥ ምን ያህል ተጽዕኖ ያሳድራል? ብቸኛዋ የሴት የፖለቲካ መሪ መሆን በእርሶ ላይ የሚያሳድረው የበለጠ ተክተው እንዲሰሩ ከዛ ባሻገር ለሌሎች ሴቶ ሌሎች መልካም አርአያነትስ ምን ያህል የጎላ ነው? የጠቅላይ ሚኒስትር አብይ አስተዳደር ካቢኔው 50 ፐርሰንት ሴቶችን ይዟል፣ ያ ብዙ ጊዜ ተወድሷል። በእናንተ ውስጥስ፣ በእርሶ አስተዳደር፣ የእናንተ ስራ አስፈጻሚ ኮሚቴስ ውስጥ ምን ያህል ሴቶችን ለመሳብ ችላችኋል? ኢህአፓ እንግዲህ አይደለም እርግጥ ሴቶችን በማሳተፍ በፖለቲካ ውስጥ አሁን ያለው ኢህአፓ ሀገር ውስጥ በምርጫ ተዘጋጅቶ ያለው ምን ያህል ሴቶችን በተለይ ወጣት ሴቶችን ለመሳብ ችሏል? በዛ ላይስ በዚሁ አጋጣሚ ስለሌሎች ሴቶች ኢትዮጵያውያን የፖለቲካዊ ተሳትፎ እንዲያደርጉ ለአመራርም እንዲበቁ ለማድረግ መልክቶ ምን ይሆናል? አመሰግናለሁ። ሁኔታ አሁን እኔ እውነት ነው እንግዲህ ብቸኛ በመሪ ደረጃ ያለው ሴት ነኝ ቢሆንም ለእኔ ይሄ ብዙ የሚያስጨንቀኝም የሚያሳስበኝም አይደለም። እኔ ከቀድሞ ከወጣትነቴ ጀምሬ እኩል ነኝ ብዬ አምኜ በትግል ውስጥ የተሳተፍኩ ሰው ነኝ። ከዛ በኋላ ባለው ሕይወቴ ደግሞ ብዙውን በአመራር ደረጃ የሰራሁ ሰው ነኝ። የልማት ስራ ላይ በብዛት የተሳተፍኩና የማህበረሰብ ልማት ላይ አመራር ስልጠና ላይ ብዙ ስራ የሰራሁ ሰው ነኝ እና ለእኔ እዚህ አመራር ደረጃ ላይ መድረሴ በብዙ ወንዶች መሀል በመገኘቴ ምንም ያሳደረብኝ ተጽዕኖ የለም። ነገር ግን እንደምናየው ኢትዮጵያ ውስጥ ያለው የሴቶች የፖለቲካ ተሳትፎ ይሄ ነው ተብሎ ብዙ የሚጠቀስም ባይሆን አሁን ቀደም ሲል ግን በርካታ ሴቶች ደግሞ የተሳተፉበት በምርጫ ሂደት ውስጥም ያለፉበት እንደነበረ ይታወሳል። ግን ያልተዘመረላቸው በርካታ ሴቶች እንዳሉም ሁላችንም እናውቃለን። አሁን ባለው ሁኔታ በእኔ ፓርቲ ውስጥ በአመራር ውስጥ ቁጥራቸው በጣም የተጋነነ ነው ባንልም ሴቶች አሉ። ስድስት እና ሰባት የሚሆኑ ካልተሳሳት ሴቶች አሉ፣ በእኛ አመራር ውስጥ በየአካባቢው ባሉ ኮሚቴዎች ውስጥ ደግሞ በርካታ ሴቶች አሉ። ነገር ግን በቂ ነው ማለት አይደለም፣ ብዙ መሰራት አለበት። የሴቶች አደረጃጀት በከፍተኛ ደረጃ እንዲሰራ ለማድረግ ጥረት እናደርጋለን፣ እቅድም አለን። ስለዚህ እስካሁን እኛ ጉባኤ አካሄደን ወደ አመራር ከመጣን ወዲህ እንዳለመታደል ሆኖ ማለት እችላለሁ ምንም ስራ ለመስራት ምቹ የሆነ ሁኔታ አልተፈጠረም። በኮቪድ ምክንያት በሀገሪቱም ሰላም የማጣት ምክንያት ይህን አህል ተንቀሳቅሰን ተደራጅተን ስብሰባ አካሄደን ሴቶችን አምጥተን ወደ መድረክ ለማወያየት የቻልንበት የለም በእገዳ ውስጥም ስለነበረ የቆየ ነው። ስለዚህ ብዙ ሰርተናል፣ ብዙ ሄደናል ማለት አይቻልም። ነገር ግን እንሰራለን። ወደፊት በጣም በከፍተኛ ደረጃ አጽንኦት የምንሰጠው ነው። ለየሀፓ ባህል ለየሀፓ ለሴቶች ክብርና ቦታ መስጠት የሚመጥነውን ስራ ለመስራት እንተጋለን። በሌላ መልኩ በአጋጣሚ ትላንትና የሴቶች የስርዓተ ፆታ ጥቃትን አስመልክቶ የአስራ ስድስቱን ቀን መጨረሻ፣ አለም አቀፍ የሰብአዊ መብት ቀንን ተመልክቶ ስብሰባ ተጠርተን ነበረ ምርጫ ቦርድ። እዛ ላይ ሲሄድ በርካታ ሴቶች መኖራቸውን በጣም ተመልክቻለሁ። ሌላ ጊዜም አይቻለሁ። ትላንት ባየሁት ግን በጣም ደስተኛ ነኝ። በርካታ ሴቶች አሉ ወደ አመራር ሊመጡ የሚችሉ የሌሎች ፓርቲዎች ተወካዮች ማለት ነው እዛ ስብሰባ ላይ ያየኋለው። ስለዚህ ተስፋ የሚያስቆርጥ አይደለም የሴቶች ተሳትፎ ብዬ አስባለሁን። ስለዚህ ተስፋ አለው። ሴቶች ወደ ስልጣን ሊመጡ ይችላሉ ብዬ አምናለሁ። በመንግስት በኩል ሀምሳ ፐርሰንት የካቢኔ አባላት በመሆናቸው ከተደሰቱ ሴቶች አንዷ ነኝ። ነገር ግን ምን እጠብቃለሁ? እነዚህ ሴቶች ወደ ስልጣን በመምጣታቸው ምንድን ነው የተገኘው ለውጥ ምንድን ነው የተሰብራው? አዲስ ነገር ምንድን ነው? ሴቶችንስ እንዴት አድርገው ከዛ በኋላ አበቁ ለሚለው ጥናት ማጥናትና የመጣውን ለውጥ ሪከርድ ማድረግና ለሕዝብ መግለጽ ለእኛም መንገር ለተሞክሯችን ጠቃሚ ይሆናል ብዬ አስባለሁ። ከኮታ ሲስተም ያልወጣን መስሎ ይሰማኛል። ነገሮች ምን ውጤት እንዳመጡ የማይነገረን ከሆነ ማለት ነው ስለዚህ ጥሩ አርአያነት ያላቸው አሉ። በፓርላማው ውስጥም የፓርላማውን ስብሰባ ስትመለከት በጣም በርካታ ሴቶች አሉ ፓርላማ። ነገር ግን መሬት ላይ የወረደው ምንድን ነው የሚለውን ስናይ እኛ ሀገር ያው ምንም ጥናት የለም ምንም የሚመጣም መረጃም የለም። ሜዲያችን የሚያወራው ሌላ ሌላ ነገር ነው እንጂ እንዲህ አይነት ቁም ነገሮች ላይ ጥናት የማጥናትና ለሕዝብ የማድረስ ነገር የለም። እነዚህ እነዚህ ቢኖሩ ለሌሎች ሴቶች ትልቅ አርዐያ እና ትልቅ መበረታታት ይሆን ነበር። እኛ ሀገር ባሳለፍነው የፖለቲካ ፍርሃት እና ፈቆቃ ሴቶች ደግሞ በዚች በቤተሰብም በማህበረሰብ ውስጥም ባለባቸው ድርብርብ ኃላፊነት የተነሳ ወደ ፖለቲካ እንዳይመጡ የሚገድባቸው ነገር ይበዛል። ወንድ የፖለቲካ መሪዎችም ቢሆኑ ከዚህ አመለካከት አልወጡ እንኳን ሴቶቹ ለእኛም አልሆነልን የሚሉ የፖለቲካ መሪዎችም አሉ። ስለዚህ የሁሉ ሲዳመር ለሴቶች መበርታትና ወደ አመራር መምጣት መልካም አጋጣሚዎቹ አይደሉም የሚበዙት። መሰበር ግን አለበት። ይሄ እኔ እንደ ሴት አመራር እና እንዳለፍኩበት የህይወት መንገድ የምፈልገው ሌሎች ሴቶች ወደ አመራር እንዲመጡ ነው። ሌሎች ሴቶች ወደ አመራር ሲመጡ ግን ትርጉም ያለው ለውጥ እንዲያመጡም እፈልጋለሁ። በዚህ አቅጣጫ እሰራለሁ። ከሌሎች ፓርቲዎች ውስጥ ካሉ ሴቶችም ጋር አብረን እንሰራለን። ከርዕዮተ ዓለምና ፖለቲካ ፕሮግራም ባሻገር በሴትነታችን የምንጋብራቸው በርካታ ነገሮች ስላሉን የሴቶችን እንቅስቃሴ ማጎልበት እንደሚያስፈልግ በጣም አምናለሁ። ወይዘሮ ቆንጂት ብርሃን፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ መሪ፣ ስለ ቃለምልልሱ እናመሰግናለን። እኔም በጣም አመሰግናለሁ ካሳሁን፣ ለዚህ ቃለ መጠይቅ ስለጋበዝከኝ በጣም አመሰግናለሁ። እግዚአብሔር ይስጠልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና ዓርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።